ሀኪሞን ይጠይቁ እያነጋገረ ባለውና በአሳሳቢው የኢቦላ ወረርሽኝ ዙሪያ እያቀረብን ያለነው ተከታታይ ልዩ ዝግጅት አካል የሆነ ቅንብር የምሽቱ በተለይ በሙከራ መድኃኒቶችና በመከላከያ ክትባት ጥረቶች ዙሪያ ያተኩራል የተከታታይ ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ወደ ቅንብሩ ዶክተር ብስራት ኃይለ መስቀል በሀዋርድ ዩኒቨርሲቲ የህክምና ኮሌጅ የመድኃኒቶች መረጃ አገልግሎት ክፍል ዲሬክተር እና የፋርማሲ ትምህርት ተባባሪ ፕሮፌሰር፣ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። ዶክተር ብስራት በኢቦላ የሚታዩትን የመሰሉ የህመም ምልክቶች የታዩባቸውና ለቫይረሱ ሳይጋለጡ አይቀርም በሚል የተጠረጠሩ እንዲሁም አንዳንዶቹ የተረጋገጠባቸው ጭምር ጥቂት ህሙማን በዚህ በዩናይት ስቴትስ መዘገባቸው አልቀረም። እርስዎ በሚያገለግሉበት የዋሽንግተኑ ሀዋርድ ዩኒቨርሲቲ ሆስፒታል በተመሳሳይ ለህክምና ክትትል የገቡት ህመምተኛ እንደ ተጠረጠረው ለኢቦላ ቫይረስ የተጋለጡ አለመሆናቸው በህክምና ምርመራ መረጋገጡ ተገልጿል። ይህንኑ ዝርዝር በመመልከት እንጀመር። እስኪ ስለ ሁኔታው ያስረዱን። አዎ ልክ ነ በታየው ምልክቶች መሰረት፣ በተለይ ከፍተኛ ትኩሳት፣ ራስ ምታት የቁርጥማት ድካም እና ከዚህ በላይ ደግሞ ማስታወክ እና ተቅማጥ ቀስ እያለ ደግሞ እየባሰ ሲሄድ መድማት በጥርስ በአይን በሽንት የሚታዩ የመድማት ምልክቶች እነዚህ እነዚህ አሁን ደግሞ ያው በቴሌቪዥኑም በጋዜጣውም በጣም ብዙ ስለ ኢቦላ ስለሚወራ ተመሳሳይ ስሜት ላይ ያላቸውን ሰዎች ቶሎ የመጠርጠር ነገር ስላለ ሌሎችም ሆስፒታሎች ሀዋርድ ብቻም ሳይሆን እዚሁ ዲሲም አካባቢ አንድ ሁለት ሶስት ሆስፒታሎች በጥርጣሬ ያቸው ነበሩ ግን ዋናው ቴስቱ እንግዲህ ያው ደም ተወስዶ ደም ውስጥ ቫይረሱ ሲገኝ ነው። እና እነዚህ በሽተኞች እስካሁን ድረስ እኛ ጋርም ያለው በሽተኛ በደም ውስጥ ቫይረሱ አልተገኘም እና ሌላ በሽታ ነው። አንደኛውም ሆስፒታል የተገኘው ሰው ወባ ሆኖ ተገኘ። እና በዚህ ምክንያት ከበሽታው ኃይለኝነት የተነሳ በቅድሚያ ቶሎ ወደ ኢቦላ ስለሚሄድ ነው እንጂ እነዚህ በሽተኞች ኢቦላ ኖሯቸዋል፣ ለኢቦላ አልተጋለጡም። እኚህም ሰው ለኢቦላ አልተጋለጡም። አልተጋለጡ መልካም። ቀደም ብሎ እንደ ገለጽ ነው በኢቦላ የሚታዩትን የመሰሉ ህመም ምልክቶች ወርሶ እንደ ገለጹት የህመሙን ከፋ ውጤት ምክንያትም አድርጎ ወርሶ እንደ ገለጹት ይበልጥ ሐኪሞችም በዚያ በኩል ማረጋገጥ እስከሚችሉበት እንዲሄዱ ያስገድዳል። በአንጻሩ በዳላስ በህክምና ላይ የሚገኙ ህመምተኛ ካሜራክስ በተባለ የመድኃኒት ኩባንያ የተሰራ በሙከራ ላይ የሚገኝ መድኃኒት በዳላስ የህክምና መከታተያ ከሰዎች ተለይቶ በሚደረግ የህክምና ክትትል በመረዳት ላይ ለሚገኙት ቶማስ ኤሪክ ደንከን ለተባሉት ህመምተኛ ተሰጥተዋል። እኚህ ህመምተኛ ከትውልድ ሀገራቸው ላይቤሪያ ከተመለሱና አንዳንድ የህመም ምልክቶችን ካሳዩ በኋላ መልሰው ወደ ሆስፒታል እንዲገቡ የተደረጉ ናቸው። ይህ መድኃኒት በእንስሳት ላይ የሚደረግ ሙከራ ሁሉ ሳይደረግ መሰጠቱ ነው የተመለከተው። እስኪ ስለዚህ አዲስ የሙከራ ህክምና ያስረዱን። ታመስ ዳንከን በዳላስ የገቡ በሽተኛ የተሰጣቸው መድኃኒት እንዳልከው ብሪን ሲዶፎቪር የሚባል ነው። ብሪን ሲዶፎቪር አንታይቫይራል ነው፣ የድሮ መድኃኒት ነው። ሲዶፎቪር የሚባል መድኃኒት አለ አሁን ኤፍዲኤ በአሜሪካ መንግስት ጤና ጥበቃ ተፈቅዶ በገበያ ላይ የሚሸጥ ፕሮባብሊ አንድ ስድስት ሰባት ዓመት ሳያልፎ አይቀርም ገበያ ላይ ያለ ያለ በተለይ ኤች አይቪን በሚመለከት ላይ የሚመጡ ቫይረሶችን የኤች አይቪን ቫይረስ ሳይሆን ሌሎች ተዛማች የሚያመጡ ቫይረሶችን ቫይረሶችን በዛ ፍቱን መድኃኒት ሆኖ በገበያ ላይ ያለ መድኃኒት አለ። እና ይሄ ከሱ ጋር የተገናኘ ነው እሱን የሚመስል ነው ካምፓኒውም ተመሳሳይ የነበረውን መድኃኒት አሻሽሎ አሁን ለሌሎች ቫይረሶች ኢቦላንም ወደ አምስት አይነት ቫይረሶች ናቸው ይሄ መድኃኒት የሚያክማቸው የሚያክማቸው አንደኛ ሀርፒስ ቫይረስ የሚባል አለ ሳይቶሜጋሎ ቫይረስ አለ እንደውም የፈንጣጣን ቫይረስ ሁሉ ብዙ ለውጥ አሳይቷል አዴኖ ቫይረስ የሚሉት እና ይሄ እንግዲህ ብዙ ቫይረሶችን ስለሚነካ ካምፓኒው የኢቦላን ቫይረስ ብንሞክረው ተብሎ የአሜሪካ የናሽናል ኢንስቲትዩት ኦፍ እና ሴንተር ኦፍ ዲዚዝ ኮንትሮል አንድ ላይ ሆነው በላቦራተሪ በኢቦላ ቫይረስ ላይ ሞክረውት ገድሏል ፍትህነቱን አረጋግጠዋል ስለዚህ አሁን ባለው ጊዜ ይሄ ላሱ ያሉት በሽተኛ ተመልሰው በሰውባቸው ሲመጡ ይህን መድኃኒት ሞክረውባቸዋል ይሄ የመጀመሪያው ነው በሰው ልጅ ላይ ሲሞከር ማለት ነው ግን ያኛው በፊት የነበረው ሲቶፎቪር የሚባለው ብዙ ሳይድ ኢፌክት አለው የጎንዮሽ ጉዳት የሚባለው አዎ ስለሚያመጣ ይሄኛው ግን እነሱ እነሱን አላስፈላጊ ሳይድ ኢፌክት አያመጣም ተብሎ ነው የሚገመተውና ትልቅ ተስፋ አለ፣ ይሰራል ተብሎ። ዶክተር ብስራት ሌሎች መድኃኒቶችም እንመለከታለን፣ እዚሁ መድኃኒት ላይ እንቆይናለን። ቀደም ብለው እንደገለጹት ለመጀመሪያ ጊዜ ነው ቶማስ ደንከን የመጀመሪያው ህመምተኛ ናቸው ይሄን በሙከራ ላይ ያለ መድኃኒት ሲወስዱ በተለይ ኢቦላ ለማከምና መድኃኒት መስራት አለመስራቱ በላቦራቶር የሚረጋገጠውን ያህል በእንስሳት ላይም ይሞከራል። ነገር ግን ከሁኔታዎች አሳሳቢነትም ጭምር ይህ ሙከራ ሳይደረግ ነው በቀጥታ በሰው ላይ እየተሞከረ ያለውና መድኃኒቶች በሙከራ የሚያልፉበትንም ሂደት እንድንረዳ ይሄስ ለምን በተለየ ሁኔታ ተደረገ የሚለውን ቢመለከቱ አዎ እንግዲህ መድኃኒቶች ያው የተለያየ ደረጃ ያላቸው ከጥናት ጀምሮ እስከ ሰው ላይ ለገበያ እስከሚቀርቡበት ጊዜ ድረስ ጠቅላላ በሁለት ይከፈላሉ። ፕሪክሊኒካል ይባላሉ። ከሰው ህይወት ሰውን ከመንካታቸው በፊት በእንስሳ ላይ የሚጠንቅ ጥናት ፕሪክሊኒካል ይባላል። ያን የጥናት በእንስሳት ላይ ከጨረሱ በኋላ ለአሜሪካ መንግስት ለኤፍዲኤ ማመልከቻ ያስገቡና ያ በእንስሳ ላይ የተጠናው ጥናት በቂ ነው፣ በሽታውን ያድናል በእንስሶች ላይ፣ በዚህ ላይ ደግሞ ሌላ ሳይድ ኢፌክት የለውም ሲባል ሰው ላይ እንዲሞከር ፈቃድ ይሰጣል ማለት ነው። እሱ ክሊኒካል እንለዋለን። ያ ሰው ላይ የሚሞከርበት ደረጃ በሶስት ይከፈላል። ፌዝ ዋን፣ ፌዝ ቱ፣ ፌዝ ትሪ ይባላል። የመጀመሪያው ፌዝ ጤነኞች ያ በሽታ የሌላቸው ላይ በትንሹ ይሞከራል ማለት ነው። መጠኑ ምን ያህል እንደሆነ ስንት ጊዜ መሰጠት እንዳለበት ሰውነት ውስጥ እንዴት እንደሚሰራጭ በየትኛው የሰውነት አካል እንደሚተላለፍ ለማጥናት ማለት ነው። እሱ ፌዝ ዋን ነው። ፌዝ ቱ ከዛ በኋላ ደግሞ አሁን ያ በሽታ የያዘችው ሰዎች ላይ ይሞከራል ማለት ነው በትንሹ እስከ ሶስት መቶ ሰው ድረስ ባለ ይሞከራል። ያን ሲያልፍ ነው እንግዲህ ፎይስሪ በትልቁ በየሆስፒታሉ ያን በሽታ የያዛቸው ሰዎች ላይ ብዙ ጊዜ በሺ በሚቆጠሩ ሰዎች ላይ ይሞከርና ያ ካዳነ ሳይድ ኢፌክቱም ተቀባይነት ካለው ነው እንግዲህ ለኤፍዲኤ ተሰጥቶ ፍቃድ የሚያገኙት ማለት ነው። አሁን ግን በእንደዚህ አይነት አፋጣኝ በሆነ ህክምና በሚያስፈልግባቸው ጊዜዎች ኤፍዲኤ ሶስት ዊንዶ አላቸው ማመልከት የሚችሉባቸው። አንደኛ ኢመርጀንሲ ኢንቨስቲጌሽናል ኒው ድረግ አፕሊኬሽን ይሉታል። ምንድን ነው? ለአድማጮች ገልጽ ለማድረግ ይሄ ኢመርጀንሲ ያሉት በድንገተኛ ላሉ ሁኔታዎች ለጥቅም የሚሆኑበት አይነት ነው። ሰዎቹ ያ ሌላ አማራጭ ሌላ መድኃኒት ሊያድናቸው በገበያ ላይ ከሌለ እና አማራጫቸው መሞት ከሆነ ያ መድኃኒት በሰው ላይ ሳይሞከር ፍቃድ ተሰጥቶ ለእያንዳንዱ በሽተኛ ፈቃድ እየተሰጠ ቀጥታ ከካምፓኒው ወደ ሆስፒታሉ እየላከ በሽተኞቹ ያን መድኃኒት የሚያገኙበት መንገድ ማለት ነው። እንደ ኢቦላ ባለው ኬዝ እነዚህ ሰዎች ካልተሰጣቸው ሕክምና ሊሞቱ ነው። ሌላ መድኃኒት የለም። ምርጫ የለም። ስለዚህ ይሄ መድኃኒት ፍትህነቱ ባይታወቅም በሰው ላይ የሚሞቱ ከሆነ ቢሞከርበትና የሚያድናቸው የማዳን እንደው ትንሽም እንኳን ተስፋ ካለው በሚል መንግስት ይፈቅዳል። አሜሪካ ሀገር ውስጥ ሁለተኛውንና ሶስተኛውን ምክንያት ሊገልጽ ሲሉ ነው ያቋረጥኩት። ሌሎች ውስጥ ምክንያቶች ይሄን እድል የሚያገኙበት የመድኃኒት አምራች ኩባንያዎች በእንስሳት ላይ ከመሞከሩ በፊት በሰዎች ላይ ሊሞከር የሚችልበትን እድል የሚያገኙባቸው አሁን ይሄ ኢመርጀንሲ ኢንቨስቲጌሽናል ኒው ድረግ አፕሊኬሽን የሚለው ደግሞ መድኃኒቱ በጥናት ላይ ያለ ግን፣ እነዛ ሰዎች ለዛ ለመድኃኒት ለወጣው መስፈርት ማሟሉ ሆነው ግን ሌላ አማራጭ ሳይኖራቸው ሲቀር በሱም ምክንያት እነዚህ ሰዎች ያ መድኃኒት ያገኛሉ ማለት ነው። ሌላው ደግሞ አኒማል ሮል የሚሉት አለ። እሱም በእንስሳ ላይ እንኳን ፍቱንነቱ በደንብ ሳይታወቅ ፈቃድ የሚሰጡበት ጊዜ አለ። አሁን የኢቦላ ጥናቱ ከተጀመረ ቆይቷል። ብዙ መድኃኒቶችም እየተሞከሩ ከንትን ላይ ከላቦራተሪ አልወጡ እዛው እያሉ እየተጠኑ መንግስትም ብዙ እርዳታ እያደረገላቸው እያለ በሽታው ቀደመ ማለት ነው። መድኃኒቶቹ ገበያ ላይ ከመድረሳቸው ቅርብ ቅርብ የምንለው አንድ ዓመት ተኩል ወይ እስከ ሁለት ዓመት ይፈጃል ሁሉንም ይሄንን ሂደቶች እስኪያልፍቸው፣ አዎ አልፎም ገበያ ላይ እስከሚደርስ ድረስ ከአንድ ዓመት ተኩል እስከ ሁለት ዓመት ይፈጃል እና በሽታው መድኃኒቶቹ ገበያ ከመድረሳቸው ውስጥ ቀደመና ስለመጣ ነው። አሁን እነዚህን ሁሉ ቀዳዳዎች የተፈለገ በሽተኞቹ መድኃኒቱን እንዲያገኙ የተደረገው። ዶክተር ስርአት፣ እስኪ ቀደም ብለው ስለወጡት በስፋትም ስለታወቁት ሁለት መድኃኒቶች እንመልከት። በተለያዩ ህሙማን ላይ ከዚህ ቀደም መሞከሩ የሚታወቀው አሜሪካውያኑን የህክምና ባለሙያዎች በምዕራብ አፍሪካ በህክምና አገልግሎት በመስጠት ላይ ሳሉ ታመው እዚህ ሀገር እንዲመጡና መድኃኒቱን እንዲወስደው የተደረጉት የተረዱበትን ጨምሮ ዚማፕ የተባለውና ሌላው ቲኬኤም ኢቦላ የተባለ መድኃኒት ከዋነኞቹ ወይም ከቀዳሚዎቹ ውስጥ ይመደባሉ። ይሁንና ምን ያህል ውጤታማ መሆናቸው አሁንም ግልጽ አደለም የሚል ነው በዜና ዘገባዎች የተነሳ ያለውና እስኪ ስለ እነሱ ደግሞ ያስረዱን። ሰዓቱ ሊገድበን ነው አድማጮች። ከዶክተር ብስራት ኃይለ መስቀል ጋር ለኢቦላ ህክምና እየተሞከሩ ካሉት ወይም እየተሞከሩ ካሉት መድኃኒቶችና ለመከላከያ ክትባትነት ጥናት ላይ እስከሚገኙት የመከላከያ ክትባቶች፣ መድኃኒቶች ድረስ ያለውን ቀሪ ውይይታችንን በቀደሙ ጥያቄ የሚሰጡትን ጨምሮ የሚቀጥለው ፕሮግራም ይዘን እንቀርባለን። አሁኑ ግን እንግዳይን ዶክተር ብስራት ኃይለ መስቀልን ለጊዜያቸው አመሰግናለሁ። ጊዜ ርስትልኝ